ሀገርኛ ሪፖርት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ 233 ቢሊዮን ብር ወጪ ተደርጓል አለ የኢትዮጵያ ኤሌክትሪክ ኃይል። መላው ኢትዮጵያውያንም በቦንድ ግዢ 18.9 ቢሊዮን ብር ያዋጡ ሲሆን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ 1.6 ቢሊዮን ብር ገቢ ማድረጋቸው ተገልጿል። የኢትዮጵያ ኤሌክትሪክ ኃይል የታላቁ የኢትዮጵያ ህዳሴ ግድብ ምርቃትን አስመልክቶ ሰሞኑን ለመገናኛ ብዙሃን በሰጠው መግለጫ የኢትዮጵያ ኤሌክትሪክ ኃይል የኮርፖሬሽን ኮሚኒኬሽን መምሪያ ዳይሬክተር አቶ ሞገስ መኮንን እንደተናገሩት ለህዳሴ ግድብ ግንባታው በአጠቃላይ 233 ቢሊዮን ብር ወጪ ተደርጓል። ከዚሁ 233 ቢሊዮን ብር ወጪ ውስጥ 91 በመቶ የሚሆነው ከኢትዮጵያ ንግድ ባንክ የተገኘ ነው ብለዋል። ከመላው ኢትዮጵያውያን በቦንድ ግዢ 189 ቢሊዮን ሚሊየን ብር የተሰበሰበ መሆኑን ያነሱት ኃላፊው በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ 1.6 ቢሊዮን ብር መሰብሰቡን ተናግረዋል። በተጨማሪም 3.2 ቢሊዮን ብር በስጦታ የተገኘ መሆኑንም አስታውቀዋል። በሰሜን ጎንደር ዞን ድርቅ ስጋት አስከትሏል ተባለም በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ ለተከታታይ ዓመታት በተከሰተው የዝናብ ጥረት የተነሳ በእንስሳትና በነዋሪዎች ላይ ከፍተኛ ጉዳት እያስከተለ መሆኑን የዞኑ አስተዳደር አመልክቷል። የዞኑ የእንስሳትና አሳ ሀብት ልማት ጽሕፈት ቤት እንዳለው ባለፉት አራት ዓመታትና አሁንም በቀጠለው የዝናብ ጥረት የተነሳ ከፍተኛ ቁጥር ያለውን የአሳ ሀብት ጨምሮ ከ50 ሺ በላይ የሚሆኑ እንስሳትም ሕይወታቸው አልፏል ተብሏል። በዚህ ዓመት ብቻ ደግሞ ከ100 ሺ በላይ አርሶ አደሮች በዝናብ ጥረቱ ምክንያት የግብርና ስራቸው መስተጓጎሉን የዙ እንደሆኑ ግብርና ጽሕፈት ቤት አስታውቋል። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ ሰላምይሁን ሙላት በበኩላቸው እስካሁን 4500 ኩንታል የእርዳታ እህል ለ30 ተረጂዎች መድረሱን አመልክተው በቀጣይም ሁኔታው እየተገመገመና እርዳታ የሚያስፈልጋቸው እየተለዩ እርዳታው እንደሚቀጥል ዶቼቬሌ ዘግቧል። በኢትዮጵያ ፍርድ ቤቶች የፍርድ ቤት አቤቱታና ሙግት በኤሌክትሮኒክስ ማቅረብ ሊጀመር ነው። የፌዴራል ጠቅላይ ፍርድ ቤት የኤሌክትሮኒክስ አቤቱታ አቀራረብና ሙግት መመሪያ በማውጣት ከመስከረም 23 ቀን 2018 ዓም ጀምሮ ተግባራዊ ማድረግ እንደሚጀምር አስታውቋል። መመሪያ ቁጥር 25/2017 በመሆን ነሐሴ 23 ቀን 2017 ዓም የፌዴራል ጠቅላይ ፍርድ ቤቱ ፕሬዝደንት የፈረሙበት የፌዴራል ፍርድ ቤቶች የጀመሩትን የፍርድ ቤት አገልግሎት በዘመናዊ ቴክኖሎጂ የመደገፍ የህግ መሰረት እንዲኖረው የሚያስችል ነው የተባለለት መመሪያ ጸድቋል። ባለጉዳዮች ጊዜያቸውን ጉልበታቸውንና ገንዘባቸውን በቆጠበ መልኩ የክስ ወይም አቤቱታ ፋይል ከመክፈት ጀምሮ እስከ ውሳኔ ግልባጭ ማግኘትና ፍርድ ማስፈጸም ድረስ ባሉበት ሆነው አገልግሎቱን የሚያገኙበት ስርዓት ነው ተብሏል። መመሪያው የኤሌክትሮኒክስ አቤቱታና ሙግት ስርዓት የተቀናጀ የጉዳዮች አስተዳደር የመረጃ ስርዓት ፕሮጀክትን መጠናቀቅ ተከትሎም በሁሉም ደረጃ ባሉ የፌዴራል ፍርድ ቤቶች የሚተገበር ነው የተባለ ሲሆን በአሁኑ ወቅትም በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚተገበር ይሆናል ተብሏል ሲመጣ ደግሞ በሁሉም የፌዴራል ፍርድ ቤቶች አገልግሎቱን ለማስጀመር ትኩረት ተሰጥቶታል ተብሏል። ስርዓቱ ሙሉ በሙሉ ተግባራዊ ሆኖ ቀድሞ የነበረውን የወረቀት አሰራር እስከሚተካ ድረስ መመሪያው ተፈጻሚ መሆን የሚጀምረው መስከረም 23 ቀን 2018 ይሆናል ተብሏል። በአየር ንብረት ለውጥ የአፍሪካ ወጣቶች የመሪነት ሚና እንዲኖራቸው የአዲስ አበባ የአፍሪካ ወጣቶች ዲክላሬሽን ይዘጋጃል ተባለም። በአየር ንብረት ለውጥ ዙሪያ ወጣቶች የተለየ ሚና እንዲኖራቸው የሚያግዝ የአዲስ አበባ የአፍሪካ ወጣቶች ዲክላሬሽን እንደሚዘጋጅ ኢትዮጵያ አስታውቃለች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ያሉት በአዲስ አበባ ሰሞኑን በተካሄደው የአፍሪካ ወጣቶች የአየር ንብረት ጉባኤ ላይ ነው። አፍሪካ ወደ ከባቢ አየር የምትለቀው በካይ ጋዝ መጠን ላው ከአራት በመቶ ያነሰ መሆኑ የተገለጸ ሲሆን በድርቅ ጎርፍ፣ በምግብ ዋስትና ለመረጋገጥ በዝናብ እጦትና መሰል የአየር ንብረት ለውጥ ጋር የተያዙ ችግሮች ግን አፍሪካ ተጠቂ ሆናለች። ይህም ለአህጉሪቱ ወጣቶች ስደትና ሌሎች ችግሮች ተጨማሪ መንስኤዎች ሆኗል ተብሏል። በመሆኑም አፍሪካውያን ወጣቶች አህጉሪቱ ለአየር ንብረት ለውጥ ችግሮች መፍትሄ ለመስጠትና በዘርፉ ፍትሐዊነትን ለማስፈን በሚደረገው ጥረት ከፍተኛ ሚና እንዲኖራቸው የሚያስችል የ የአፍሪካ ወጣቶች ዲክላሬሽን ይዘጋጃል ተብሏል። ትምህርት ሚኒስቴር ተማሪዎች የኤሌክትሮኒክስ ቁሳቁሶችን ወደ ትምህርት ቤት ይዘው እንዳይገቡ አግጃለሁ አለ። ከ2018 የትምህርት ዘመን ጀምሮ በሁሉም ትምህርት ቤቶች ተንቀሳቃሽ ስልክ፣ ታብሌት እና የኤሌክትሮኒክስ ቁሶችን ይዞ ወደ ትምህርት ቤት መግባት አይቻልም ብሏል። ትምህርት ሚኒስቴር ሁሉም ከቅድመ መደበኛ እስከ 12ኛ ክፍል ትምህርት ድረስ የሚገኙ ተማሪዎች ቁሶችን ወደ ትምህርት ቤት ይዘው እንዳይገቡ በጥብቅ ከልክያለሁ ነው ያለው። በተቀመጠው የትምህርት የጊዜ ሰሌዳ መሠረት መስከረም ሁለት ሁለት ቀን 2018 ዓ ም ትምህርት ቤቶች ክፍት ሆነው መምህራንና ተማሪዎች ውይይት ማድረግ ይጀምራሉ ተብሏል። ከመስከረም 5 ቀን 2018 ዓ ም ጀምሮ የ2018 የመማር ማስተማር ስራ ይጀመራል ተብሏል። በትምህርት ሚኒስቴር መረጃ መሰረት የአውሮፓ ህብረት ኢትዮጵያን ጨምሮ ከአፍሪካ የሚነሳ የመደበኛ ፍልሰትን ለመግታት ለአፍሪካ 68 ነጥብ 3 ቢሊዮን ዶላር በጀት መያዙን አስታወቀም። ኢትዮጵያ የዚሁ የበጀት ድጋፍ ተጠቃሚ እንደምትሆን በተገለጸበት በዚህ መረጃ መሰረት ህብረቱ ለአፍሪካ የተለያዩ ድጋፎች የያዘው በጀት ከአውሮፓውያኑ 2028 እስከ 2034 ተግባራዊ ይደረጋል ተብሏል። የገንዘብ ድጋፉ ለትራንስፖርት አገልግሎት መስፋፋት፣ ለዘላቂ ልማት፣ ለድህነት ቅነሳ፣ ለምግብ ዋስትና ለጤና፣ ለትምህርት፣ ለሰላምና መረጋጋት፣ ለግጭት መከላከልና ለድህረ ግጭት መልሶ ግንባታ ይውላል ተብሏል። እቅዱ የኢ መደበኛ ፍልሰት፣ የግዳጅ መፈናቀልና ያለመረጋጋት መሠረታዊ ምክንያቶችን መቅረፍ እንዲችል ታስቦ የተያዘ ነው ተብሏል። በመስከረም ወር የመሬት መንሸራተት ሊያስከትል የሚችል ከባድ ዝናብ ይከሰታል አለ የኢትዮጵያ ሜትሮሎጂ ኢንስቲትዩት። በቀጣዩ መስከረም ወር በአንዳንድ ስፍራዎች የመሬት መንሸራተትና በደረሱ ሰብሎች ላይ ጉዳት ሊያስከትል የሚችል ከባድ ዝናብ ይጥላል አለ የኢትዮጵያ ሜትሮሎጂ ኢንስቲትዩት። የኢትዮጵያ ሜትሮሎጂ ኢንስቲትዩት ሰሞኑን ለመገናኛ ብዙሃን በላከው የመስከረም ወር የሜትሮሎጂ ትንበያ መሠረት በመስከረም ወር በአንዳንድ የሀገሪቱ ክፍሎች አልፎ አልፎ ከባድ ዝናብ ይዘንባል በሚጥለው ከባድ ዝናብ የተነሳም የመሬት መንሸራተት ሊከሰት ይችላል ብሏል። በመስከረም ወር አልፎ አልፎ በሚጥለው ከባድ ዝናብ ተዳፋትና ለጎርፍ ተጋላጭ የሆኑ አካባቢዎች በተለየ የአፈር መሸርሸር፣ በእርሻ መሬቶች ላይም የውሃ መተኛት፣ በደረሱ ሰብሎች ላይ ደግሞ ጉዳት ሊከሰት ይችላል ብሏል። በሰብሎች ላይ የሚደርሰውን ጉዳት ለመቀነስ፣ የአፈር መሸርሸርን ለመከላከል አርሶ አደሮችና የሚመለከታቸው አካላትም ተገቢውን ጥንቃቄ እንዲያደርጉ ኢንስቲትዩቱ አስታውቋል። በመጨረሻም በተከራየበት ግቢ ውስጥ ካናቢስ የተሰኘ እጽ ያበቀለው ግለሰብ በቁጥጥር ስር ዋለም። በተከራየበት ግቢ ውስጥ በድብቅ ሐሺሽ እያበቀለ ሲሸጥ የነበረ ተጠርጣሪ ከተሸሸገበት ቦታ በቁጥጥር ስር መዋሉን የጅማ አስተዳደር ወረዳ ሁለት ፖሊስ ጽፈት ቤት አስታውቋል። በጅማ ከተማ አስተዳደር ወረዳ ሁለት ፖሊስ የወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ደበላ በራ ለመገናኛ ብዙሃን ሰሞኑን በገለጹት መሰረት ተጠርጣሪው አልየ ጊዲ የተባለ ግለሰብ በጅማ ከተማ ወረዳ ሁለት ቀጨ የተባለ አካባቢ በተከራየበት ቤት ውስጥ 24 ካሬ የሚሆን ሐሽሽ ዘርቶ ሲያመርት ተገኝቷል። ፖሊስ ከህብረተሰቡ ባገኘው መረጃ መሠረት ነው ተጠርጣሪው በቁጥጥር ስር የዋለው ተብሏል። ባዶ ቦታ ያለውን ይህንን ግቢ ሆን ብሎ በመከራየት ነው አደንዛዥ እጹን ሲያመርት የነበረው ተብሏል። ሀገርኛ ሪፖርት።